የአሜሪካ ድምጽ ነው በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል ሀምሳ ሰባት ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የጥር ስምንት ሁለት ሺ አስራ ስድስት አመተ ምህረት የማክሰኞ ምሽት መሰናዶው ጀመረ። ቅርታ የጥር ስምንት 2016 ዓ ም የሮብ ምሽት መሰናዶ ነው የጀመረው መሰናዳዎቻችንን እናስተዋውቃችሁ የኢትዮጵያ አየር ኃይል ዘመናዊ የውጊያ አውሮፕላኖችን መረከቡን አስታውቋል በዚህ ዙሪያ በምሽቱ ዘገባ አለን እንዲሁም ደግሞ ከአለም ዙሪያ የተሰባሰቡ ዜናዎችና ዘገባዎችን ይዘናል ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል ኤደን ገረመው መሰናደውን በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ ስርጭቱን ከስቱዲዮ በመቆጣጠር አብራችሁ ሰዎቻችሁ እንድታመሹ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ መሀሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ በአክብሮት እየጋብዝን አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገር። በድጋሚ እንደምናመሻችው ወደ ሶማሌላንድ መዲና አርጌሳ ሲያመራ የነበረን አንድ የኢትዮጵያ አየር መንገድ አውሮፕላን ሶማሊያ ወደ አየር ክልሏ እንዳይገባ በመከልከሏ ለመመለስ እንደተገደደ መታወቁ የአረብ ሊግ ዋና ጸሐፊ ኢትዮጵያንና የኢትዮጵያንና የሶማሌላንድ የመግባቢያ ስምምነት ሲያወግዙ የአፍሪካ ሕብረት የጸጥታ ምክር ቤት በበኩሉ ኢትዮጵያና ሶማሊያ ውጥረት እንዲያረግቡ መጠየቁ ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ወደ ሶማሊ ላንድ መዲና ሀርጌሳ ሲያመራ የነበረን አንድ የኢትዮጵያ አየር መንገድ አውሮፕላን ሶማሊያ ወደ አየር ክልሏ እንዳይገባ በመከልከሏ ለመመለስ መገደዱ ታውቋል። የሶማሊያ ሲቪል አቪዬሽን ባለስልጣን ባወጣው አጭር መግለጫ ንብረትነቱ የኢትዮጵያ አየር መንገድ የሆነው ዳሽ 8 ኪው 400 የበረራ ቁጥሩ ኢቲ 8372 የሆነ አውሮፕላን አስፈላጊው ፈቃድ ስለሌለው ወደ ሶማሊያ የአየር ክልል እንዳይገባ ተከልክለዋል ሲል አስታውቋል። መግለጫው አክሎም በዓለም አቀፍ የአየር ትራንስፖርት ሕግ እና በሶማሊያ ደንብ መሠረት በረራዎች ከመነሳታቸው አስቀድሞ ከመዳረሻ አገራት ፈቃድ ማግኘት አለባቸው ብሏል። የኢትዮጵያ አየር መንገድ የኮሚዩኒኬሽንስ ኤክስፐርት በጉዳዩ ላይ ከአሜሪካ ድምፅ ተጠይቀው ድርጅቱ ለተናጠል የሚዲያ ጥያቄዎች መልስ እንደማይሰጥና በቅርቡ ጋዜጣዊ መግለጫ እንደሚጠራ አስታውቀዋል። በሃርጌሳ የአውሮፕላን ጣቢያ የሚገኙ ባለሥልጣናት በበኩላቸው አንድ የኢትዮጵያ አየር መንገድ በረራ ቁጥር 372373 አውሮፕላን በሰላም ማረፉን በማኅበራዊ ሚዲያ መድረኮች አስታውቀዋል። አውሮፕላኑ መደበኛ መንገደኞችን መያዙንና የተመለሰው አውሮፕላን ግን ሌላ የበረራ ቁጥር እንደነበረውም አስታውቀዋል። የቪኦኤ ሶማሌኛ ቋንቋ አገልግሎት በበኩሉ በሶማሊያ እና በሶማሌላንድ የሚገኙ የአቪዬሽን ባለሥልጣናትን ለማግኘት ሞክሮ እስካሁን እንዳልተሳካለት አመልክተዋል። የአረብ ሊግ ዋና ጸሐፊ የሆኑት አህመድ አቡልጌት ኢትዮጵያ እና ራስ ገዟ ሶማሌላንድ በቅርቡ ኢትዮጵያ የባህር በር እንድታገኝ የሚያስችል የመግባቢያ ሰነድ መፈራረማቸውን አውግዘዋል። የአረብ ሊጉ ዋና ጸሐፊ ስምምነቱን ግልጽ የሆነ የዓለም አቀፍ ሕግ ጥሰት ሲሉ ገልጸውታል። ስምምነቱ ቀጠናዊ ውጥረት መፍጠሩንና የአረብ ሊግ የሶማሊያን አቋም እንደሚደግፍ የኤፍሲፒ ዘገባ አመልክቷል። የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው የሚለውን የሶማሊያ መንግስት አቋም የአረብ ሊግ እንደሚደግፍ ታውቋል። አህመድ አቡል ጌት በተጨማሪም የመግባቢያ ስምምነቱ በአረብ፣ በአፍሪካውያንና በዓለም አቀፍ መሪዎች ላይ የተቃጣ ግልጽ ጥቃት ነው ሲሉ ዛሬ በተደረገው የአረብ አገራት የውጭ ጉዳይ ሚኒስትሮች አስቸኳይ ስብሰባ ላይ መናገራቸውን የኤኤፍፒ ዘገባ አመልክቷል። በአገር ውስጥ ያሉ ያልተረጋጉ ሁኔታዎችን እንደ መልካም አጋጣሚ በመጠቀም የሚወሰድን ማንኛውንም እርምጃ እንዲከላከል ሲሉ አህመድ አቡልጌት ለዓለም አቀፍ ማህበረሰቡ ጥሪ አድርገዋል። ይህ በእንዲህ እንዳለ በኢትዮጵያና በራስ ገዛ ሶማሊላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ በኢትዮጵያና በሶማሊያ መካከል በተፈጠረው ውጥረት ዙሪያ ዛሬ ስብሰባ ያካሄደው የአፍሪካ ህብረት የጸጥታ ምክር ቤት ኢትዮጵያና ሶማሊያ ከስሜታዊነት ርቀው ውጥረት እንዲያረግቡ ጠይቋል። በተጨማሪም ምክር ቤቱ የአፍሪካ ህብረት ኮሚሽን የወቅቱ ሊቀመንበር ሙሳ ፋኪ መሐመት የአፍሪካ ህብረት የአፍሪካ ቀንድ ልዩ ልኡክ የሆኑትን የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ በኢትዮጵያና በሶማሊያ መካከል ውይይት እንዲያስጀምሩ እንዲመድቧቸው እና ለጸጥታው ምክር ቤቱ ተከታታይ ሪፖርት እንዲያቀርቡም ጠይቋል። ምክር ቤቱ ዛሬ ያካሄደውን ስብሰባ ሲያጠናቅቅ ባወጣው መግለጫ በኢትዮጵያና የሶማሊያ ሰሜናዊ ክልል ሲል በገለጻት ሶማሌላንድ መካከል ታሳስ 22 2016 ዓ ም የተፈረመውን የመግባቢያ ሰነድ ተከትሎ በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት በከፍተኛ ሁኔታ እንዳሳሰበው ገልጾ በአካባቢው ሰላም፣ ደህንነትና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር እንደሚችል ስጋቱን አመልክተዋል። ኢትዮጵያንና ሶማሊያን ጨምሮ ለሁሉም አባል አገራት አንድነት ግዛት ነጻነትና ሉዓላዊነት ያለውን ድጋፍና ቁርጠኝነትንም በማያሻማ መልኩ እንደሚያረጋግጥ አስታውቋል። ምክር ቤቱ ባካሄደው መደበኛ ስብሰባ ላይ የተገኙት በአፍሪካ ህብረት የሶማሊያ ቋሚ ተወካይ አምባሳደር አብዱላሂ ዋርፋና የኢትዮጵያ ቋሚ ተወካይ አምባሳደር አየረ ዲሌ ንግግር ማድረጋቸውን ያመለከተው የምክር ቤቱ መግለጫ ኢትዮጵያና ሶማሊያ ባላቸው የሁለትዮሽ ግንኙነትም ሆነ በዓለም አቀፍ ግንኙነቶቻቸው በአፍሪካ ህብረትና በዓለም አቀፍ ህጎች መሠረታዊ መርህዎች እንዲመሩ ጠይቋል። የምክር ቤቱ መግለጫ አክሎ ሁለቱ ሀገራት በመካከላቸው ያለው ጠንካራ መልካም ጉርብትና፣ ጓዳዊነትና አብሮነት ላይ አሉታዊ ተጽዕኖ ከሚያሳድሩ ተጨማሪ ድርጊቶችና መግለጫዎች እንዲታቀቡ የጠየቀ ሲሆን ምክር ቤቱ በስም ሳይጠቅስ የውጭ አካላት ሲል የጠራቸው ቡድኖችም ሁለቱ የአፍሪካ ህብረት አባላት አገራቱ የውስጥ ጉዳይ ጣልቃ እንዳይገቡ አሳስበዋል። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ በበኩሉ ነገ ሐሙስ ጥር 9 2016 ዓ ም በኢትዮጵያና በሶማሊያ መካከል ስላለው አለመግባባትና ከሚያዝያ ወር ጀምሮ በጦርነት በምትታመሰው ሱዳን ስላለው ሁኔታ ለመወያየት ኡጋንዳ ላይ ስብሰባ እንደሚያካሄድ አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ወደ ደቡብ አፍሪካ ሲያመሩ የነበሩ ናቸው የተባሉ 82 ኢትዮጵያውያን በሞዛምቢክ ፖሊስ እንደተያዙ በርካታ የአገር ውስጥ ምንጮች ለቪኦኤ ተናግረዋል። የህገ ወጥ ዝውውር ቡድን አባል ነው የተባለና ኢትዮጵያውያኑን ሲመራ የነበረ ግለሰብም መያዙ ተናግረዋል። ሰማንያ ሁለቱ ኢትዮጵያውያን በፈረስ በሚጎተትና አትክልትና ፍራፍሬ በሚያመላልስ የደቡብ አፍሪካ ካርት ታርጋ በለጠፈ ተሳቢ ውስጥ ሆነው ሲጓዙ እንደነበር ተነግሯል። ኢትዮጵያውያኑና ሕገ ወጥ አዘዋዋሪው ነው የተባለው ግለሰብ የተያዙት የሕገ ወጥ ፍልሰተኞች እንደሚበዙባት በሚነገረውና ማኔካ በተባለች የሞዛምቢክ አውራጃ እንደሆነም ታውቋል። ኢትዮጵያውያኑን ሲመራ የነበረው የሕገ ወጥ ዝውውር ቡድኑ አባል በዘጠኝ ወራት ውስጥ የተያዘ ሁለተኛው አባል እንደሆነም ታውቋል። በተደረገው ማጣራት ኢትዮጵያውያኑ በሕገ ወጥ መንገድ ወደ አገር ውስጥ እንደገቡ የአካባቢው የፍልሰተኞች አገልግሎት ቃል አቀባይ የሆኑት አቢልዮ ማቴ ተናግረዋል። ወደ አገራቸው የመመለስ ሂደት መጀመሩን የጠቆሙት አቢልዮ ማቴ በቅድሚያ ግን እንዴት ወደ ሞዛምቢክ እንደገቡ የሚጣራ ሲሆን ለጊዜው የተሰወረውን ሹፌርም ለማግኘት በፍለጋ ላይ መሆናቸውን አስታውቀዋል። ካለ ምግብና ውሃ ማላዊ ውስጥ ረጅም ጊዜ ቆይተው ወደ ሞዛምቢክ እንደዘለቁ ከተያዙት ኢትዮጵያውያን አንዱ መናገሩም ተጠቁሟል። ባለፈው ግንቦት 15 የሚሆኑ ኢትዮጵያውያን በሞዛምቢክ በአንድ የመቃብር ስፍራ ተሰባስበው ሳለ የተገኙ ሲሆን ከሶስት ዓመታት በፊት ደግሞ 64 የሚሆኑ ኢትዮጵያውያን በአንድ የእቃ ማጓጓዣ ኮንቴነር ውስጥ ሆነው ሲጓዙ ታፍነው መሞታቸው ይታወሳል። በመጨረሻም በፈረንሳይና በቃጣር አሸማጋይነት በተደረሰ ስምምነት መሰረት በሐማስ ቁጥጥር ስር ላሉ ታጋሲዎች መድኃኒት ሊላክ እንደሆነ ተሰምቷል። መድኃኒቶቹ የጠና ሕመም ላለባቸው አርባ አምስት ለሚሆኑ ታጋቾች እንደሚላክና በዓለም አቀፍ ቀይ መስቀል በኩል እንዲደርሳቸው እንደሚደረግ ፈረንሳይ አስታውቃለች። ከጣር በበኩሏ እንደገለጸችው ስምምነቱ በተጨማሪም በጋዛ ሰርጥ ለሚገኙ ፍልስጤማውያን ሲቪሎች መድኃኒትና ሌሎች ሰብአዊ እርዳታዎችን ለማድረስ ያስችላል። ባለፈው አንድ ቀን ውስጥ ብቻ እስራኤል ባደረሰችው ጥቃት 163 ሰዎች ሲገደሉ አጠቃላይ የሟቾች ቁጥርም 24448 መድረሱን በጋዛ የሚገኘው የጤና ሚኒስቴር አስታውቋል። ከዚህ በተጨማሪም በዌስት ባንክ እስራኤል በከፈተችው ጥቃት 350 ፍልስጤማውያን እንደተገደሉ ታውቋል። የዌስት ባንክ ከተማ በሆነችው ናብለስ ዛሬ በደረሰው የአየር ጥቃት አንድ ከፍተኛ ፍልስጤማዊ ተዋጊ መገደሉን የእስራኤል ሰራዊት አስታውቋል። አህመድ አብዱላ አቡ ይሻላል የተባለው ግለሰብ በኢየሩሳሌም በሚገኙ እስራኤላውያን ላይ ለደረሱ በርካታ ጥቃቶች ተጠያቂ ነው ሲል ሰራዊቱ ከሷል። የህክምና ባለሙያዎች የአየር ጥቃት በደረሰበት አካባቢ ገብተው ተጎጂዎችን እንዳያነሱ በእስራኤል ኃይሎች እንደተከለከሉ የፍልስጤማውያን ቀይ ጨረቃ ማህበር አስታውቋል። በተጨማሪም እስራኤል በዌስት ባንክ ቱልካርም በተሰኘ የፍልሰተኞች መጠለያ ላይ ድብደባ ማድረጓን ተከትሎ አምቡላንሶች እንዳይገቡ የእስራኤል ኃይሎች መከልከላቸውን ማኅበሩ ገልጿል። ክቡራትና ክቡራን፣ በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪው ዝግጅቶች ወደ ኤደን መልሳቸዋለሁ። ከዓለም ዙሪያ ለተጠናቀሩ ዜናዎች እንግዲህ ወልዴ አመሰግናለሁ። በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ መሰናዶ ይቀጥላል ኤደን ገረመው መሰናደውን በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር አበባየሁ ገበያው የዊብና ማህበራዊ ድረገጽ ፕሮዲሰራችን ናት ሲሲ አሸናፊ ና ግርማ ደገፋ ደግሞ የምስልና ድምፅ ቅንብሩን በመከወን አብራችሁን እንድታመሹ በድጋሚ እንጋብዛለን አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር የኢትዮጵያ አየር ኃይል ዘመናዊ የውጊያ አውሮፕላኖችን ተረከበ። ኢትዮጵያ አምስተኛ ትውልድ ሱ ሰላሳ የጦር ጄትና ተዋጊ ሰው አልባ አውሮፕላን ድሮን መረከቧን አስታውቃለች። የጦር አውሮፕላኖቹ ኢትዮጵያን ለመተናኮል የሚያስቡ ኃይሎች እንዲቆጠቡ የሚያደርጉ እንደሆኑ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በጉዳዩ ላይ አስተያየታቸውን የሰጡን የፖለቲካና የምጣኔ ሀብት ተንታኙ አቶ ክቡር ገና ና የፖለቲካና ዓለም አቀፍ ግንኙነት ተመራማሪ ረዳት ፕሮፌሰር በፍቃዱ ዳባ ኢትዮጵያ ዘመናዊ የጦር አውሮፕላኖችን መታጠቋን የማሳወቁ ዓላማ የሀገር ውስጥና ቀጠናዊ ጉዳዮችን ታሳቢ ያደረገ ሊሆን እንደሚችልም ጠቁሟል። ኬኔዲ አባተ ዘገባ አለው። የኢትዮጵያ አየር ኃይል ትናንት ማክሰኞ ጥር 7 ቀን 2016 ዓ ም ዘመናዊ እንደሆኑ የተነገረላቸው ሱ 30 የተባሉ የጦር ጀቶችንና ሰው አልባ ተዋጊ አውሮፕላኖችን መረከቡን ይፋ አድርጓል። በርክክብ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ አዲስ የገቡት የውጊያ አውሮፕላኖች የኢትዮጵያ አየር ኃይል በአፍሪካ ነበረው ያሉትን የላቀ ስፍራ ለመመለስ የሚያስችሉ መሆናቸውን ተናግረዋል። በኢትዮጵያ ላይ ጥቃት ለመሰንዘር የሚያስቡ ኃይሎች እንዲቆጠቡ የሚ የሚያደርጉ እንደሆኑም ፊልድ ማርሻሉ በመንግስት መገናኛ ብዙኃን በተሰራጨው አስተያየታቸው ገልጸዋል። አየር ኃይል የዘመኑን የፍዝ ጀኔሬሽን ትጥቅ ሊኖረው ይገባል ብለን እየሰራን ስላለን፣ ጄቶችም በድሮኖችም በሄሊኮፕተሮችም በአውሮፕላኖችም በሁሉም መስክ ነው ርብርቡ እየተደረገ ያለው። የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ደግሞ ተቋሙ የተረከባቸው ሱ 30 የጦር ጀቶች በተመሳሳይ ጊዜ ሁለት አይነት ውጊያ የማድረግ አቅም እንዳላቸው ተናግረዋል። እነኚህ አውሮፕላኖች እውነት ለመናገር፣ በጣም በከፍተኛ ሁኔታ የአየር ኃይልን የውጊያ አቅም የሚጨምሩ ናቸው። አንደኛ ይሄ አውሮፕላን መልቲሮል፣ ሁለቱንም ውጊያ በአንድ ጊዜ መፈጸም የሚችል ነው። ምን ማለት ነው? ይሄ አየር በአየር ይዋጋል ከአየር ወደ ምድርም ይተኩሳል። በተመሳሳይ ጊዜ ይሄ ቀላል አይደለም ማለት ነው። በጉዳዩ ላይ አስተያየታቸውን የሰጡን የፖለቲካና የምጣኔ ሀብት ተንታኝ አቶ ክቡር ገና በኢትዮጵያ የጦር መሳሪያ ግዢዎችን በይፋ ማሳወቅ እምብዛም ያልተለመደ ድርጊት መሆኑን ገልጸው የአሁኑ አላማ ምን እንደሆነ ሀሳባቸውን አጋርተውናል። የሚመስለኝ ነው ለሰሜኑ ለሚደረገው ስልሚያ ገና በቂ መሳሪያ የታጠቀ ሀይል ዘመናዊ አውሮፕላኖች አሉ እና በማሸነፍ እንወጠዋለን የሚለውን የሚያሳይ ይመስለኛል። አንደኛው ከምናየው እስካሁን ድረስ አሁን ለምሳሌ በሰሜኑ በኩል በነበረው የኢህአዴግና የፌዴራል መንግስቱ የህዋት ማለት የህዋታ ግጭትን በተመለከተ ትልቁ ለውጥ የመጣው የድሮን ጦር መሳሪያ ፍልሚያው ላይ ትልቅ ሚና እንዲጫወት ስለተደረገ ነው። አሁን ይህ አይነት ነገር ላሰቡ ለሚያስቡ ኃይሎች የበለጠ ተዘጋጅተናል ተብሎ ለመንገር እና ለማስፈራረቱ የታሰበ ይሆናል ብዬ ነው። ከዛ ውጭ አሁን ደግሞ በዚህ በቀይ ባህር ሰበብ የተነሳው ደግሞ በተለይ ወደ ሶማሊያ እየተካሄደ ያለው ሊመጣ የሚችለው ችግር እሱም በዚህ በተገዙት መሳሪያዎችና ታጥቋል በሚባለው ጦር ሁኔታውን ለማብረድ ወይም ደግሞ ሁኔታው ከሚፈለገው መስመር በላይ እንዳይሄድ ለማድረግ የታሰበ ይሆናል የሚል ግምት ነው ያለው እንጂ እንዲህ አይነት ዜና በአብዛኛው በፊትም በድብቅ በምስጢር የሚያዝ ዜና ነበረ ብዬ ነው የምገምተው። ዞሮ ዞሮ ዋናው ግን ዛሬ እነዚህን መሳሪያዎች እንግዲህ መጥቀሱ በዚህ ጊዜ ትንሽ ህዝብን ሊያስገርም የሚችለው በአንድ በኩል ያለብንን የብድር እዳ መክፈል ያቃተን እንዴት እንደነዚህ አይነት መሳሪያዎችን ማስገባቻን የሚለው ሊመጣ ይችላል። ኦፍኮርስ ለሱም መልስ ይኖራቸዋል ብዬ ነው የምገምተው። የፖለቲካና ዓለም አቀፍ ግንኙነት ተመራማሪ ረዳት ፕሮፌሰር በፍቃዱ ዳባም እንዲሁ አዲስ የገቡትን ዘመናዊ የጦር አውሮፕላኖች የማሳወቁ ዓላማ የሀገር ውስጥና ቀጣናዊ ጉዳዮችን ታሳቢ ያደረገ እንደሆነ ያስረዳሉ። አዲስ ሀሳብ ደረጃም ከመንግስታት ልምድም ስንነሳ መንግስታት የሆነ ስጋት ወይ ችግር ከውስጥም ከውጭም ስኖር እንደዛ አይነት ነገሮችን የተለየ ሀይል እንዳላቸው ያሳውቃሉ። ይሄም አንደኛ ዲተራንስ ነው የሚባለው። የውስጥም የውጭም ጠላት ይሄን ሀይል አለኝ ማንኛውም ነገር ለመቀልበስ ይሄን የሚያስችል አቅም አለኝ፣ ይሄን ደግሞ ወዳጅም ጠላትም ይወቅልኝ ነው እና ይሄ ብዙ ጊዜ የተለመደ የመንግስታት ባህሪ ነው። አንደኛ ወታደሩንም ሞራል ለመገንባት ጠላትንም ደግሞ ሁለት ጊዜ ማሰብ እንድችል ለማስጠንቀቅም ጭምር የምደረግ አካሄድ ነው። ይሄ በፕሮፖጋንዳ የስነ ልቦና ጦርነት ነው፣ ሳይኮሎጂካል ዋርፌር ነው። ምክንያቱም ይሄ ትጥቅ በጣም ዘመናዊ ነው። ይሄ እንግዲህ አሁን አውሮፕላን የራሻ ለተስ ጀኔሬሽን ነው። ስለዚህ ድሮኖችን በዛው ልክ በጣም አድቫንስድ የሆኑ ከሆኑ ምናልባት የቅርብም የሩቅም ጠላት ቢሆን ይህን ያህል አቅም ጡንቻ አለኝ ነው። ኢትዮጵያ በትናንትናው ዕለት የተረከበቻቸው ሱ ሰላሳ የተባሉ የጦር ጀቶችና ዘመናዊ ሰው አልባ ተዋጊ አውሮፕላኖች በቁጥር ስንት እንደሆኑና ከማን እንደቀረቡ በይፋ የተባለ ነገር የለም። ሆኖም የትናንቶቹ የመጀመሪያዎቹ እንደሆኑና በቀጣይነትም የሚገቡ መኖራቸው ተገልጿል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ አራት የሚተላለፍላችሁ የሮብ ምሽት መሰናዷችን ይቀጥላል። ለምሽቱ የያዝነው አበይ ርዕስ እዚህ ላይ ተጠናቋል። የትንታኔ መጽሔት ይቀጥላል። በጤና ተቋማት ውስጥ የሚወልዱ እናቶች ቁጥር መቀነሱን የትግራይ ክልል አስታወቀ። የትግራይ ክልልን መነሻ ካደረገው የሰሜን ኢትዮጵያ ጦርነት በኋላ በትግራይ ክልል ጤና ተቋማት ውስጥ የሚወልዱ እናቶች ቁጥር መቀነሱን የክልሉ ጤና ቢሮ ገልጿል። ባለፉት ስድስት ወራት ውስጥ በወሊድ ምክንያት ሁለት እናቶች ሕይወታቸው ማለፉንም ቢሮ አስታውቋል። በሀገር አቀፍ ደረጃ በተዘጋጀውና ትግራይ ክልል በተጀመረው የጤናማ እናት ወር ንቅናቄ ላይ የተገኙት የጤና ሚኒስትር ዶክተር ሊያ ታደሰ በበኩላቸው በክልሉ አገልግሎታቸው ተስተጓጉሎ የነበሩ የጤና ተቋማት ወደ ስራ ለማስገባት ድጋፍ እየተደረገ መሆኑንም ገልጸዋል። አስተያየታቸውን ለአሜሪካ ድምጽ የሰጡ እናቶች በበኩላቸው በጤና ተቋማት ለእናቶች የሚሰጡ አገልግሎቶች መሻሻል ይገባቸዋል ሲሉ ጠቁመዋል። ሙልጌታ ጽባህ ዘገባለ ትናንት በሀገር አቀፍ ደረጃ ይፋ በተደረገውና በትግራይ ክልል በተጀመረው የጥር ወር የጤናማ እናት ወር ንቅናቄ በማስመልከት የተናገሩት የትግራይ ክልል ጤና ቢሮ ኃላፊ ዶክተር አማንኤል ኃይለም በጤና ተቋማት የሚወልዱ እናቶች ቁጥር የቀነሰው በጦርነቱ ምክንያት መሆኑን ተናግረዋል። ሆኖም ከሰላም ስምምነቱ በኋላ ደግሞ መሻሻል ማሳየቱን ገልጸዋል። አዴታት ትካላት ጥዕና ዝወልዳ ዝነበራ ቅድሚ ኵናትን በጤና ተቋማት የሚወልዱ እናቶች ቁጥር ከጦርነቱ በፊት ከነበረው ጋር ጋራ ሲነጻጸር በጣም ያነሰ ነው። ይህን የጥር ወር የጤናማ እናት ወር ብለን ነው የምንዘክረው። ከዚህ ጋር ተያይዞ ይነስ ይብዛም አገልግሎት እንዳለ እናቶች አውቀው ወደ ጤና ተቋማት እንዲሄዱ ነው እያነሳሳን ያለ ነው። በትግራይ ከ60 በመቶ በላይ እናቶች በምግብ እጥረት የተጠቁ ናቸው። በዚህም ምክንያት በጥቂት ደም መፍሰስም እናቶች ህይወታቸው አደጋ ላይ እየወደቀ ነው። በአይደር ሆስፒታል ሁለተኛ ልጇን ታቅፋ ያገኘኋት የመቀለ ነዋሪዋ ወይዘሮ መርሳዊ ተሰፋም በ2012 ከጦርነቱ በፊት ማለት ነው የመጀመሪያ ልጇን ስትወልድ በሆስፒታል ያገኘችውን ካሁኑ ጋር እያነጻጸረች ታስረዳለች። ላዳ ዓራት ከፍ ላይ ነረን ትመጽተለካ በአምቡላንስ ሲነሩ ስንወልድ ለህክምናና ለምንተኛበት አይከፈልበትም ነበር። በአምቡላንስ መጥተን በአምቡላንስ እንመለስ ነበር። በአሁኑ ጊዜ በገጠር አካባቢዎች አምቡላንስ የሌላቸው አሉ። ስናነጻጽረው የሰማይና የመሬት ያህል ነው፣ አይገናኝም። ከአሁን በፊት ከሆስፒታል ውጭ መድኃኒት አንገዛም ነበር። አሁን ሁሉም መድኃኒቶች በሚባል መልኩ ነው የምንገዛው። ብዙ መንገድ ተጉዘን መጥተን ከውጭ መድኃኒት ግዙ ስንባል እናቶች እየተንገላታን ህጻናትም እየተንገላቱ ናቸው ለእናቶችና ህጻናት ትኩረት መሰጠት እንዳለበት ወይዘሮ መርሳዊ ተናግራለች ወይዘሮ አብሬሃ ገብረ ኪሮስ የተባለች በንደርታ ወረዳ ድድባ ቀበሌ ነዋሪ የሆነች እናት በበኩሏም ደም ስለፈሰሰኝ ኦፕሬሽን ትስራህ ማለት ደም ስለፈሰሰብኝ ኦፕራሲዮን ልሰራ ነው የመጣሁት ተሰርቼም ከነ ልጄ ደህና አለሁ በጦርነቱ ጊዜ ግን መኪናና ህክምና ስላልነበረ በቤት ወልጄ እኔ ለጥቂት ተረፍኩ፣ ልጄን ግን አጥቻለሁ። አሁን ሰላም ስለሆነ በሰላም ተገላገያለሁ። አሁን ጥሩ ነው። አቶ ሽሻ ያስገዶም በትግራይ ሰሜናዊ ምዕራብ ዞን የጽንብላ ወረዳ በሽታዎች መከላከል አስተባባሪ ናቸው። በወረዳቸው ባለፉት ሶስት ዓመታት በጤና ተቋማት የሚወልዱ እናቶች ከግማሽ በላይ መቀነሱ ገልጸዋል። ከሰማኒያ ስድስት ፐርሰንት በላይ የሚሆኑ እናቶች በጤና ተቋማት በሰለጠነ ባለሙያ የወሊድ አገልግሎት ሲያገኙ ነው የነበር። በቤት መውለድ ነጻ ያደረጉ ቀበሌዎችም በብዛት ነበሩን። በጦርነቱ ጊዜ ኦልሞስት ሁሉም ጤና ተቋሞችም የወደውንበት ሁኔታ ነው የነበር። ስለዚህ የወሊድ አገልግሎት ቤት ለቤት የሚያገኙት እንጂ በጤና ተቋም የሚያገኙት ብዙ አልነበረም። ከፕሪቶሪያ ውል በኋላ ግን የወሊድ ግልጋሎት እየጨመረ ነው ያለ። አሁን በተለይ በስድስት ወር መጨረሻ ላይ ሆነን ግን ኦልሞስት አርባ አራት ፐርሰንት በሰለጠነ ባለሙያ ግልጋሎት ወሊድ እያገኙ ናቸው ማለት ነው። በየወሩ ስክሪኒንግ ስራዎች ይሰራል። በዚህም አኳያ በአሁን ባለው መረጃ ስልሳ አንድ ከመቶ የሚሆኑ ነፍሰ ጡር እናቶችና አጥቢዎች ከፍተኛ የምግብ እጥረት የተጋለጡ ናቸው ማለት ነው። በወሊድ ምክንያት ባለፉት ስድስት ወራት በወረዳው ሁለት እናቶች ሕይወታቸው አልፈዋል ብለዋል። በዚህ ወረዳ ከነበሩት አራት አምቡላንሶች ሶስቱ በጦርነቱ ጊዜ መዘረፋቸውና መውደማቸው ተናግረዋል። በሰሜን ኢትዮጵያው ጦርነት በትግራይ 141 አምቡላንሶች መውደማቸውና መዘረፋቸው የኢትዮጵያ ቀይ መስቀል ማህበር መግለጹ ይታወሳል። የጤና ሚኒስትሯ ዶክተር ሊያ ታደሰ በትግራይ ክልል አገልግሎቶቻቸው ተስተጓጉሎ የነበረ የጤና ተቋማት ወደ ስራ ለማስገባት ድጋፍ እየተደረገ መሆኑ ገልጸዋል። ይህም ለእናቶች ጤና አገልግሎት አጋዥ መሆኑ አስረድተዋል። ከጦርነት ጋር ተያይዞ ጤና ተቋማት አገልግሎት ካልሰጡ እናቶች ሄደው ይህን አገልግሎት ማግኘት አይችሉም። ስለዚህ መልሶ ማቋቋሙ ላይ እንግዲህ እየተሰሩ ያሉ ስራዎች አሉ። በተለይ ደግሞ ከመልሶ ማቋቋሙ ወደ አገልግሎት ከማስገባት አንጻር እንደ ጤና ሚኒስቴር ከተለያዩ አጋር ድርጅቶች ጋር በመሆን ትግራይ ክልልም ላይ ሌሎችም ጉዳት የደረሰባቸው ላይ በተለይ ሕክምና መሳሪያዎች፣ ግብዓቶች እየተገዙ እንዲገቡ የማድረግ የተጀመሩ ሰፊ ስራዎች አሉ። ገና ስራው ብዙ ሪሶርስና መዋለ ነው የሚፈልግ ስለሆነ ገና ብዙ ማደራጀት የሚጠይቅ ቢሆንም ቢያንስ መደበኛ አገልግሎት እንዲሰጡ አብዛኛው ተቋማት ተችሏል። ጤና ሚኒስቴር ከብዙ አጋር ድርጅቶች ጋርና ያው ከትግራይ ክልል ጤና ቢሮ ጋር ይህን ስራዎች እየሰራ ነው። በስፋትም በሀገር አቀፍ ደረጃም በዛ መልኩ ነው እየሄን ያለ ነው። እንግዲህ አሁንም ሰፊ ስራ ይቀረናል። ስለዚህ እነዚህን ማጠናከር እንግዲህ ይበልጥ ትኩረት እንዲሰጠው ይህም የንቅናቄ ወር ያግዘናል። በኢትዮጵያ በወሊድ ምክንያት ከ100 ሺህ እናቶች 267 ህይወታቸውን እንደሚያልፍ በመቀለ ከተማ በተካሄደ መድረክ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። አሁንም ድረስ በጋዛ እስር ላይ የሚገኙት 136 እስራኤላውያን ታገቶች ጉዳይ እያሳሰበ ይገኛል። በህይወት ወደ ቀያቸው ሊመለሱ የሚችሉበት ጊዜ እያመለጠ ነው ሲሉ ቤተሰቦቻቸው በመወትወት ላይ ይገኛሉ። ከሀማስ ጋር ሊደረስ የሚችል የትኛውም አይነት ስምምነት ለጋዛው ጦርነት ማብቂያ ሊበጅ ይችላል። ይሁን እንጂ የእስራኤል መሪዎች ያ አሁን አማራጭ አይደለም እያሉ ናቸው። ሊንዳ ግርስቲን ከኢየሩሳሌም ያጠናቀረችውን ዘገባ አለዋ ከበደ እንደሚከተሉ ያቀርበዋል። ኖዋ አርጋማኒ ባለፈው መስከረም 26 በኖቫ የሙዚቃ ፌስቲቫል ከታደመችበት ስፍራ በሐማስ ታጣቂዎች ታግታ በተወሰደችበት ወቅት ሕይወቷን እንዲታደጉ ስትማጸን የተቀረጸው የቪዲዮ ምስል አሁንም ድረስ ጋዛ ውስጥ ተይዘው ስለሚገኙት 136 ታጋቾች መታወሻ ምልክት ሆኖ ይታያል። በዚህ ሳምንት ደግሞ አርጋማኒ ከሐማስ ወገን በተቀረጸው የቪዲዮ ምስል ላይ የእስራኤል መንግስት ታጋቾቹን ለመታደግ ጦርነቱን እንዲያቆም ስትማጸን ትታያለች። በተጨማሪም ቪዲዮ በእስራኤል የአየር ድብደባ ስለደረሰባት የመቁሰል አደጋና ሁለት ሌሎች ታጋቾች መገደላቸውንም ስትገልጽ ያሳያል። በዚያው የቪዲዮ ምስል ማብቂያ ላይም የተገደሉትን ታጋቾች አስከሬን የሚመስል ምስል ይታያል። የእስራኤል ባለሥልጣናት ታዲያ ቪዲዮ ሐማስ ለፕሮፓጋንዳ ዓላማ እየሠራው በመሆኑ አመኔታ ሊጣልበት የሚችል ያለመሆኑን ቢናገሩም የተባሉት ሁለት አጋቾች የተገደሉት በእስራኤል የአየር ድብደባ ወቅት ይሁን በአጋቾቻቸው ለማረጋገጥ ግን ጥረት መያዛቸው ታውቋል። ይህን ንብደት አቁሞ ከቤተሰቦቻችን ያቀላቅሉን በሕይወት እያለን ወደ ቤታችን መልሱን። በአደገኛ የካንሰር ሕመም በጽኑ ታሞ የሚገኙት የኗዋ አርጋማኒ ወላጅ እናት ከማረፋቸው በፊት ታግታ የምትገኘው ሴት ልጃቸውን እንዲያስለቅቁላቸውና እንዲያይዋትም የእስራኤልን መንግሥትና ፕሬዚዳንት ባይደንን ጨምሮ ሌሎች የዓለም መሪዎችን እንዲሁም የቀይ መስቀል ማኅበርን ተማጽነዋል። ሊዮራ ጥምር ዜግነት ያላቸው እስራኤላዊ ቻይናዊ በመሆናቸውም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራሳቸው የቻይና መንግሥት ጣልቃ እንዲገባ ጠይቀዋል። ጋዛ ውስጥ ታግተው የሚገኙት ሌሎች ወጣት እስራኤላውያን ሴቶች ቤተሰቦች በበኩላቸው ልጆቻቸው በሐማስ አጋቾቻቸው የጾታ ጥቃትን ጨምሮ የማያቋረጥ ጥቃት ሰለባ ይሆናሉ ብለው ይሰጋሉ። ሮሚ ጎረን የተባለች እህቷ የታገተችባት ያርደን ጎረን ከአሁን ቀደም የተለቀቁ ሴት ታጋቾች ሲናገሩ የሰማችው ነገር እጅግ ከፍተኛ በሆነ ጭንቀት እንድትዋጥ አድርጓታል። በእያንዳንዷ ደቂቃ የሆነ ነገር ሊከሰት ይችላል። በየትኛውም ቅጽበት ለጉዳት ሊዳርጓቸው፣ ሊያንገላቱ፣ የአይምሮና የአካል ጉዳት ወይም ጾታዊ በደሎች ሊያደርሱባቸው ይችላሉ እና ምንም አይነት ረዳትም ሆነ ተከላካይ የላቸውም። የሚፈጸምባቸውን ለመቃወም ወይም ለመቋቋም ምን ማድረግ ይችላሉ? መረዳት እንደምትችሉት እናንገራገር ቢሉ ሕይወታቸውን ጭምር ሊያሳጣ የሚችል ነገር ሊከተል ይችላል። ባለፈው ህዳር ሐማስ ከእስራኤል ጋር በደረሰው ጊዜያዊ ተኩስ አቁምና ቁጥራቸው ሁለት መቶ አርባ የሚደርስ የፍልስጤም እስረኞችን ለማስለቀቅ በተስማማው መሠረት ከጠቅላላው ሁለት መቶ አርባ ታጋቾች ውስጥ ከአንድ መቶ በላይ የሚሆኑትን ለቋል። ይሁንና አሁን ሐማስ በተጨማሪ ታጋቾችን የሚለቀው ሙሉ የተኩስ አቁም ከተደረሰ ብቻ ነው ሲል ተናግሯል። የእስራኤል ጠቅላይ ሚኒስትር ኔታንያሁ በበኩላቸው ሐማስን ጨርሶ ለማጥፋትና ታጋቾቹን ለማስለቀቅ አገራቸው ያላትን ቁርጠኛ አቋም ደጋግመው ገልጸዋል። አንዳንድ የታጋቾች ቤተሰቦች ታዲያ እነኚህ ሁለት ግቦች የማይጣጣሙ እየሆኑ ነው ይላሉ። ከእኔ ኪቡት ውስጥ ታግተው ከተወሰዱት ብቻ ቁጥራቸው አስር የሚደርስ ታጋቾች ባለፈው ወር ውስጥ መሞታቸው ታውቋል። አስክሬናቸው አሁንም ካማስ እጅ ነው። ይህ ሁኔታ በዚህ መልኩ እንዲቀጥል አንሻም። በማንኛውም መንገድ ታጋቾቹ ወደ ቀያቸው እንዲመለሱ እንፈልጋለን። ታጋቾችን በተመለከተ ባለፉት 50 ቀናት ውስጥ ሊደረስ የቻለ ብቸኛ ስምምነት ቢኖር በሚቀጥሉት ቀናት ውስጥ ኳታርና ቀይ መስቀል ለታጋቾች መድኃኒት እንዲያቀርቡ የሚፈቅደው ስምምነት ብቻ ነው። የታጋቾች ቤተሰቦች ግን ይህን መሰሉ ጥረት ለወራት ታግተው የሚገኙትን የቤተሰባቸውን አባላት በሕይወት ለማቆየት በቂ አይደለም ሲሉ ስጋታቸውን ይገልጣሉ። በስዊዘርላንድ ዳቮስ ከተማ እየተካሄደ ባለው አመታዊ የዓለም ኢኮኖሚ ፎረም ላይ የተገኙት የዩክሬኑ ፕሬዝደንት ዘለንስኪ ለሀገራቸው ተጨማሪ ወታደራዊ እርዳታ እንዲሰጥ አሊያም ሩሲያ ሌሎችን ሀገራት ልታጠቃ እንደምትችል አሳስበዋል። ዘጋቢያችን ሄነሪ ሪጅዌል ኪቭ ጦርነቱ ከዓለም አቀፍ አጀንዳ እየወጣ መሆኑ ስጋት ውስጥ ከቷታል ሲል ያደረሰንን ዘገባ ስመኞች የቆየ እንደሚከተለው ታቀርበዋለች። የዓለም ኢኮኖሚ ፎረም በመላው ዓለም የሚገኙ የፖለቲካና የንግድ መሪዎችን አንድ ላይ የሚያሰባስብ መድረክ ነው። አብዛኛው ትኩረት ወደ መካከለኛው ምስራቅ ባጋደለበት ወቅት ደግሞ የዩክሬን ፕሬዚዳንት ቮለዲሚር ዘለንስኪ ማክሰኞ እለት በዳቮስ እየተካሄደ ያለውን መድረክ ሀገራቸው ከሩሲያ ወራሪዎች ጋር በምታደርገው ጦርነት ዓለም ምን ያክል አደጋ ላይ እንዳለ ለማስታወስ ተጠቅመውበታል። This is only about us. This is only about Ukraine. They are fundamentally... ማንም ሰው ይህ ስለ እኛ ብቻ ወይም ስለ ዩክሬን ብቻ ነው ብሎ ካሰበ ከመሠረቱ ተሳስቷል። ከዩክሬን ባሻገር የሚሄደው የሩሲያ ወራ አቅጣጫና የጊዜ ሰሌዳ ቀስ በቀስ ግልጽ እየሆነ ይሄዳል። ታዲያ አንድ አገር ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር በቀጣዮቹ ዓመታት ውስጥ የሚዋጋ ከሆነ አሁን የእኛ ጀግና ወንዶቻችንና ሴቶቻችን እየተዋጉ ያለ እዚሁ ጋር ማስቆም የተሻለ አይሆንም። ዜሌንስኪ ለሰነዘሩት አስተያየት ሞስኮ ምላሽ አልሰጠችም። ሆኖም ሩሲያ ጦሯን እንደገና ለማስታጠቅ ከፍተኛ መዋለ ንዋይ እያፈሰሰች ባለችበት ወቅት ኪቭ በአስቸኳይ አዳዲስ የጦር መሳሪያዎች እንደሚያስፈልጓት እየወተወተች ነው። ሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት ደግሞ ለዩክሬን እርዳታ የተጠየቀውን ወደ 50 ቢሊዮን ዶላር የሚጠጋ የአስቸኳይ ጊዜ እርዳታ እንዳይጸድቅ አግደዋል። የስዊዘርላንድ ከተማ በሆነችው ዳቮስ ከዜለንስኪ ጋር የሁለትዮሽ ስብሰባ ያካሄዱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሀገራቸው ድጋፍ ጸንቶ እንደሚቀጥል ተናግረዋል። ለዩክሬን የሚሰጠውን ድጋፍ ለመቀጠል ቁርጠኞች ነን። ያንን ለማድረግ ደግሞ ከምክር ቤቱ ጋር በቅርበት እየሰራን ነው። በሌላ በኩል ደግሞ ሃንጋሪ የአውሮፓ ኅብረት ለዩክሬን ሊሰጥ ያቀደውን 54 ቢሊዮን ዶላር የሚገመት እርዳታ እንዳይጸድቅ አግዳለች። የአውሮፓ ኅብረት ኮሚሽን ፕሬዝዳንት ግን በሚቀጥለው ወር በሚካሄደው ስብሰባ የሃንጋሪን ድምፅ ለማስቀረት ጥረት እየተደረገ መሆኑን ገልጸዋል። የምዕራባውያን አንድነት እየወላወለ ባለበት በዚህ ወቅት የዩክሬን የቅርብ አጋር የሆነችው ላቲቪያ ለዩክሬን ድጋፍ ለመስጠት የሚደጋገመው ትርክት መለወጥ አለበት እያለች ነው። የላቲቪያ ፕሬዚዳንት ኤድጋር ስሬንኪቪክስ ሁልጊዜ አስፈላጊ እስከሆነ ድረስ እስከ መጨረሻው ዩክሬን እንደግፋለን የሚለውን ሁልጊዜ እንሰማለን። አሁን ግን ይህን እንደግፋለን የሚለውን ትርክት መቀየር የሚያስፈልግ እና ዩክሬን ድል እስከምታደርግ ድረስ እንደግፋለን ማለት ያለብን ይመስለኛል። ሁሉም የዩክሬን አጋሮች ግን ይህን አዲስ የድጋፍ ትርክት ለመቀበል ዝግጁ አይደሉም። በርካታ ግጭቶች ትኩረታቸውን የከፋፈሏቸው የዳቮስ ፎረም ተካፋዮች እያመነቱም ቢሆን ግን ዜለንስኪ አንድ መልእክት አስተላልፈዋል፣ ሩሲያ ለአውሮፓም ሆነ ለዓለም ሰላም ትልቁ ስጋት ሆና መቀጠሏን። በሄነሪ ሪጅዌል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሮ ምሽት የሬዲዮ በቴሌቪዥን መሰናዷችን ይቀጥላል። የምሽቱ ሁለተኛው ምዕራፍ እናልፋለን። ለምሽቱ ሁለተኛው ምዕራፍ ቀዳሚ ያደረግነው ዴሞክራሲ በተግባር ነው። እንግድ ወልዴ የአይዋ ኮከስ የአሜሪካ ምርጫና ዓለም አቀፍ እንድምታው በሚል ርዕስ ተከታዩን መሰናደው አዘጋጅቷል። ከሁለት ሳምንታት በፊት በጀመር ነው የፈረንጆቹ 2024 ዓ.ም በመላው ዓለም በሚገኙ በርካታ ሀገራት ምርጫ ይደረጋል። አራት ቢሊዮን የሚሆነው ወይም ከዓለም ሕዝብ ግማሹ ወደ ምርጫ ጣቢያ በማቅናት ድምፅ ይሰጣል። ከዚህ በፊት ታይቶ የማይታወቅ ብዛት ያላቸው ድምፅ ሰጪዎች በመላው ዓለም ወደተዘጋጁ የምርጫ ጣቢያዎች ይጎርፋሉ ተብሏል። ዲሞክራሲያዊ ነን የሚሉ አስተዳደሮችም የሚፈተኑበት ዓመት እንደሚሆን ተነግሯል። ከባንግላዴሽ እስከ አሜሪካ፣ ከአውሮፓ እስከ ሜክሲኮ፣ ከእንግሊዝ እስከ ቀድሞ ቅኝ ግዛቷና በዓለም ትልቋ ዲሞክራሲ ተብላ በምትንቆለጳጰሰው ህንድ ምርጫ ይደረጋል። ጥቂቶቹም ባለፉት ሁለት ሳምንታት ምርጫቸውን አከናውነዋል። በዚህ ዓመት በመላው ዓለም የሚደረጉት ምርጫዎች የዓለም አቀፍ ግንኙነትንም ሆነ የየአገሪቱ እጣ ፈንታ ለመጪዎቹ በርካታ ዓመታት ይወስናሉ ተብሏል። እንደ አሜሪካ ባሉ ጥቂት አገራት ውስጥ የሚደረጉ ምርጫዎች አንድምታ በአገራቱ የውስጥ ፖለቲካና ፖሊሲ ላይ ብቻ ሳይሆን በተቀረው ዓለምም ላይ ያላቸው ተጽዕኖ ጉልህ እንደሆነ ይታመናል። በአሜሪካ የቀድሞ ፕሬዝደንትና የሪፐብሊካን ፓርቲ ዕጩ ለመሆን ከፊት ረድፍ የሚገኙት ዶናልድ ትራምፕ በርካታ የክስ ሂደት ላይ ያሉም ከፍተኛ የፓርቲውና የድምፅ ሰጪዎች ድጋፍ እንዳላቸው የህዝብ አስተያየት መለኪያዎች ይጠቁማሉ። ትራምፕ ሁሉም ነገር አልጋ በአልጋ ይሆንላቸው አይመስልም። በኮሎራዶ ግዛት የሚገኘው ጠቅላይ ፍርድ ቤት በእንዳረፋን አቆጣጠር ጥር 6 2021 በአሜሪካ ምክር ቤት ላይ ከተደረገው ዓመፅ ጋር በተገናኘ የሕገ መንግሥቱን ማሻሻያ አንቀጽ 14 በመጥቀስ በግዛቲቱ ምርጫ እንዳይሳተፉ ወስኗል። የሕገ መንግስቱ ማሻሻያ አንቀጽ 14 በመንግስት ላይ ያመፀ ወይም አመፁን የደገፈ ለፕሬዝደንትነት መወዳደር እንደማይችል ይደነግጋል። ትራምፕና ጠበቆቻቸው ጉዳዩን ወደ አገሪቱ ጠቅላይ ፍርድ ቤት በመውሰድ አቤት ብለዋል። በአገሪቱ የመጨረሻው ፍርድ ሰጪ አካል የሆነው ጠቅላይ ፍርድ ቤቱ ጉዳዩን በመጪ የካቲት መጀመሪያ ላይ እንደሚመለከተው ይጠበቃል። ይህ በእንዲህ እንዳለ ቀሪው የአሜሪካ የምርጫ ሂደት በተያዘለት ጊዜ ሰሌዳ መሠረት ቀጥሏል። ባለፈው ሰኞ በአዮሃ ግዛት በተካሄደውና አዮዋ ኮከስ ብለው በሚጠሩት መራጮች የፕሬዝዳንታዊ ዕጩውን ለመምረጥ በየአካባቢያቸው ተሰብስበው የሚወያዩበትና ድምፅ የሚሰጡበት ሂደት ተከናውኗል። የሪፐብሊካን ፓርቲው ባካሄደው በዚህ ኮከስ የቀድሞ ፕሬዝደንት ዶናልድ ትራምፕ እስካሁን ያልታየ ከፍተኛ ድምፅ እንዳገኙ ታውቋል። በአሜሪካ ምርጫ የአዮዋ ኮከስ ትልቅ ስፍራን ይይዛል። የምርጫው ሂደት መጀመሩ የሚበሰርበትና አብላጫ ድምፅ የሚያገኘው የያዘውን መሪነት የሚያጠናክርበት፣ ድምፅ ያላገኘው እጩ ደግሞ በውድድር ይቀጥል ወይም አቋርጦ ይወጣ እንደው የሚወስንበት ሂደትም ነው። ስለ ኮከስ ምንነት የበለጠ ለመረዳት ቴክሳስ በሚገኘው ካሊን ካሌጅ የኢኮኖሚክስ መምህር የሆኑትና በእንደ አውሮፓያን አቆጣጠር 2014 ከ10 ዓመታት በፊት መሆኑ ነው በግዛቲቱ ለሴኔት ወይም ለሕግ መወሰኛው ምክር ቤት አባልነት የተወዳደሩትን ፕሮፌሰር መሐመድ ጣሂሩን አነጋግረናቸዋል። የጥሎ ማለፍ ውድድር ነው። በሪፐብሊካኖቹ መካከል እና በአይዋ የመጀመሪያዋ የምርጫ ስቴት ናት። እንግዲህ ኮከስ ማለት ሁለት አይነት ምርጫ አለ። ኦፕን ፕራይመሪ የሚባል አለ። ያ ሰው ሄዶ ልክ ፕሬዝደንቱ እንደሚመረጥ ድምፅ የሚሰጠው ማለት ነው። አንዱ እሱ ነው። ሌላው ደግሞ ብዙ ስቴቶች ኦፕን ፕራይመሪ ነው ያላቸው። ሰው ሄዶ ቮት ያደርጋል። ሁሉም ሰው ያውቃል። ኮከስ ማለት ደግሞ ክፍት ምርጫ ሳይሆን ለመምረጥ የተመዘገበ ሰው በየቀበሌው ይሄድና እዛው ማታ ተገናኝተው ነው የሚመርጡት። እንደዚህ ኦፕን ፕራይመሪ አይደለም ሰው የአይዋ ኮከስ የሚባለው ለዛ ነው። ኮከስ ማለት መመካከር፣ ተገናኝተው ተመካክሮ የሚፈልጉት ሰው መምረጥ እንደማለት ነው። በአሜሪካ የሚደረጉ ምርጫዎች ውጤት በዓለም አቀፍ ግንኙነትም ሆነ በውጭ ጉዳይ ፖሊሲዎች ላይ ተጽዕኖ እንደሚኖራቸው ይታመናል። ባለፈው ምርጫ ከፕሬዝደንት ዶናልድ ትራምፕ ወደ ጆ ባይደን ሽግግር ሲደረግ ለአፍሪካ ቀንድም ሆነ ለኢትዮጵያ መልካም ሊሆን እንደሚችል በበርካቶች ዘንድ ተስፋ ተደርጎ ነበር። ለመሆኑ ይህ ተስፋ ከምን የተነሳ የመጣ ነው? ተስፋ ውስጥ እውን ሆነዋል ወይ ስንል ትውልዳ የኢትዮጵያ የሆኑትንና በዲሞክራሲው ፓርቲ የተመዘገቡ አባል እንዲሁም ባለፉት በተደረጉ ሁለት ምርጫዎችም ፓርቲውን በመወከል የምርጫ ታዛቢ የነበሩትን አቶ ዳንኤል ውብሸት ጠይቀናል። ብዙ ጊዜ የአሜሪካ የውጭ ፖሊሲ የፓርቲዎቹ ሁኔታ በጣም ብዙ ልዩነት የለውም። ምክንያቱም ዋና ዋና ጥቅሞች የሚባሉ ጉዳዮች አሉ። የኢኮኖሚ ጥቅም፣ የጂኦፖለቲካል ጥቅም ደግሞ የአሜሪካን እሴቶች የምንላቸውን ነገሮች በተመለከተ ላይ ተመሳሳይ የሆነ ፖሊሲ ነው ያላቸው። የትራምፕ አስተዳደር ለየት ያለ ነበረ ከ2017 እስከ 2021 የነበረው ሁሉንም በአውሮፓውያን አቆጣጠር ነው የሚቆጠሩ እና የዛ ፖሊሲ በተለይ አፍሪካ ላይ ያስ የነበረው አመለካከት ሌሎችንም አገሮች በተመለከተ የነበረው አሉታዊ የነበረ አቋም ስለነበረው፣ በእኔ ግምት ለአሜሪካን የውጭ ፖሊሲም ሆነ ለኢትዮጵያና ለአፍሪካ ቀንድም አካባቢ በጣም በጣም ተገቢ ለውጥ ነበረበት። ምክንያቱም ለምሳሌ የሕዳሴውን ግድብ በተመለከተ የነበረው አቋምና ፖሊሲ ሌሎችንም ጉዳዮች እዛ አካባቢ የነበሩትን በጣም አደገኛ የሆነ አቋም የነበረው አስተዳደር ነበር። እንግዲህ ለምንድን ነው ሰው ግራ የተጋባው የሚለው ነገር ከመጠን በላይ የማይሆን ኤክስፔክቴሽን የነበር ይመስለኛል፣ ወይም ጥበቃ ይመስለኛል። ምክንያቱም ማንኛውም አስተዳደር የባይደን ማስተዳደር የአሜሪካንን ጥቅም በተመለከተ ዋነኛ አካሄዱ ከዛ ጋር የተያያዘ ነው ብዬ ስለምገምት ነው። ፕሬዚደንት ትራምፕ በስልጣን ላይም ሆነ እጩ ተወዳዳሪ በነበሩበት ወቅት አፍሪካን በተመለከተ የነበራቸው አስተያየት በተለይም የጸያፍ ቃል በመጠቀም አፍሪካን የገለጹበት ሁኔታ የሚዘነጋ አይደለም። ትረምፕ መልሰው ዋይት ሀውስን የሚቆጣጠሩ ከሆነ ወደፊት አሜሪካ ከአፍሪካ ጋር የሚኖራት ግንኙነት ምን ሊመስል እንደሚችልና የአፍሪካ ቀንድንም ሆነ ኢትዮጵያን በተመለከተ የሚኖር የውጭ ፖሊሲ ለውጥ ይኖር እንደው አቶ ዳንኤል ሀሳባቸውን አጋርተውናል። ግን ኢትዮጵያን በተመለከተ እንደ ለምሳሌ ብሰጥ የህዳሴውን ግድብ በተመለከተ ወይም የኢትዮጵያን ውስጥ ያለውን ችግር በተመለከተ አሁን ያለው የባይደን አስተዳደር የሚያደርገውን አይነት እንኳን አስተያየት የሚያደረግ አይመስለኛል። ኢትዮጵያ ከዛ ከፒክቸሩ ከአስተያየቱ የምትመጠል ይመስለኛል፣ እና እንዲያውም ለግብጽ የበለጠ የሚያደላ ፖሊሲ የሚከተል ይመስለኛል። በመጪው ምርጫ የቀድሞ ፕሬዚደንት መልሰው ስልጣኑን የሚይዙ ከሆነ የዓለም ትኩረትን ሰቅዞ በያዘው የሐማስና የእስራኤልን ጦርነት በተመለከተ በአሜሪካ በኩል የሚኖር የፖሊሲ ለውጥ ይኖር እንደው ለአቶ ዳንኤል አንስተናል። ትረምፕ መልሰው ከመጡ አሜሪካ በአጠቃላይ ከቀረው ዓለም ጋር የሚኖራት ግንኙነት ምን ሊመስል እንደሚችልም አቶ ዳንኤል ግምታቸውን አጋርተውናል። ሌላ የሪፐብሊካን መሪ ወይም ፕሬዝዳንት የነበረ ቢኖር ኖሮ ብዙ ለውጥ አይኖርም ብዬ ነበር ምነግር። ምክንያቱም እንዳልኩ እስራኤልን በተመለከተ እስራኤልና በፍልስጤሞች መካከል ያለውን ጉዳይ በግብፅና በዛ አካባቢ ባለው ግንኙነትና ጂኦፖለቲካል ጉዳይ ምክንያት በሪፐብሊካኖች እና በዲሞክራቶች መካከል ያለው ልዩነት በጣም አነስተኛ ነው። እውነት ለመናገር መደበኛ በነበረ ሁኔታ ትራምፕ ከዛ ውጭ የሆነ ሰው ነው። ስለሆነ ምን አይነት ለውጥ ሊያመጣ ይችላል የሚለው አልጠብቅም። ለምሳሌ በእኔ ግምት በጋዛ ያሉት የንጹሐንና የሲቪሊያኖችን ጥቃት በተመለከተ ከፍተኛ ግፊት በባይደን አድሚኒስትሬሽን ላይ አለ፣ በባይደን አስተዳደር እና የአስተዳደር ያንን ጉዳይ በጣም ከልቡ ነው የሚመለከተው። ምናልባት ከእስራኤል ጋር ባለን የአሜሪካ መንግስት ከእስራኤል ጋር ባለው ልዩ ግንኙነት መካከል የእስራኤልን ጥበቃ ወይም ደግሞ በእስራኤል ንጹሃኖች ላይ የደረሰውን ሁኔታ በተመለከተ ተገቢ እርምጃ መውሰድ አለበት የሚል ተገቢ አቋም አለው የአሜሪካ መንግስት። ሆኖም ግን ከዛ ጋር በተያያዘ ከመጠንና ከተመጣጠነ በላይ የሆነ እርምጃ የነተናዊ አድሚኒስትሬሽን በሚያደርግበት ጊዜ በቂ ግድባት እቀባ እንዲደረግ አላደረገም እየተባለ ይከሰሳል የባይደን አስተዳደር። ትክክለኛ አነጋገር ነው፣ ምክንያቱም ጋዛ ሰዎች ላይ የደረሰው አደጋ በጣም ተመጣጣኝነት የለውም። እንግዲህ ምንድን ነው ማድረግ የሚችለው የትራምፕ አድሚኒስትሬሽን ከተባለ እኔ እንደ ለባይደን አድሚኒስትሬሽን ያንን እንኳን እ ረፉ ለማለት ኔታንያሁንም ለማስፈራራት የሚችሉበትን ሁኔታ የምናጣ ይመስለኛል። በትራምፕ ጊዜ ምንም ለዛ ነገር ግድ የሚሰጠው አይደለም። የአስተዳደር ምን አይነት ሰዎችም እዛ ውስጥ ሊገቡ እንደሚችሉ አይታወቅም። በመጀመሪያው ተርሙ የነበሩት ብዙዎቹ እንደው በተቻለ መጠን ሊቆጥቡት ሊያስተካክሉት ይችላሉ የሚባሉ ሰዎች በሙሉ ተጣልተው ወጥተዋል ከዛ አስተዳደር። ፕሮፌሰር መሐመድ ጣሂሮ በበኩላቸው የትኛውን ፓርቲ ያሸንፍ በአሜሪካ የውጭ ግንኙነት ላይ ብዙም ለውጥ እንደማይኖር ይናገራሉ። ትራምፕ ጥሩ ነው ዴሞክራቶች ጥሩ ነው የሚሉ ሰዎች ሪሊ የአሜሪካን ፖለቲካ በደንብ የሚያውቁ አይመስለኝም። በአሜሪካ ፖለቲካ ለመመረጥ ብዙ ነገር ትናገራል ያንን ሁሉ ታደረጋለህ ማለት አለ። ለምሳሌ ፕሬዝደንት ትራምፕ አሁን በእስራኤል እና በሐማስ መሀል ያለውን ጦርነት ወደፊት እንዲያውም ሊተች ይችላል። ግን ያ ማለት ፕሬዝደንት ከሆነ እስራኤልን አይደግፍም ማለት አይደለም። ሶ የአሜሪካ ፖለቲካ ጸባዩ እንደዛ ነው። ሶ እኔ ብዙም ለውጥ የሚመጣ አይመስለኝም ትራምፕ ፕሬዚደንት በመሆኑ። የአፍሪካ የአፍሪካ ግንኙነት ብዙ የሚቀየር አይመስለኝም። ይሄን ደግሞ የምለው ፎር ዘ ላስት አራት ፕሬዚደንቶች አይቻለሁ እና በአፍሪካ ያላቸው ፖሊሲ ብዙም አይቀየርም። የቀድሞ ፕሬዚደንት ዶናልድ ትራምፕ የፓርቲያቸው እጩ ሆነው የሚቀርቡ ከሆነ ከወቅቱ ፕሬዚደንት ጆ ባይደን ጋር ለሁለተኛ ጊዜ ፕሬዚደንታዊ ፉክክር ያደርጋሉ። ከዚህ በፊት ከተደረጉት ምርጫዎች ለየት ያለ ትኩረትን እንደሚስብ ይጠበቃል። በአሜሪካም ሆነ በተቀረው ዓለም የሚደረጉ ምርጫዎች በሀገር ውስጥ ፖለቲካም ሆነ ዓለም አቀፍ ግንኙነት ላይ ለረጅም ዓመታት የሚቆይ ተጽዕኖ እንደሚኖራቸው ተንታኞች በመናገር ላይ ናቸው። በአመቱ አራት ቢሊዮን ሕዝቧ በምርጫ በሚሳተፍባት ዓለም የመንግሥታት ሽግግሮች በሰላም ይከናወኑ እንደ በአንዳንድ አገራት ያሉ መራጮች ስጋት አላቸው። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ። የሬዲዮና የቴሌቪዥን ፕሮግራም አዘጋጅ እንዲሁም ደግሞ አቅራቢው አስፋው መሸሻ በህክምና ሲረዳ ከቆየበት ከዚህ ከዋሽንግተን ዲሲ ባለፈው ሳምንት ቅዳሜ ጥር 4 2016 ዓ ም ህይወቱ አልፏል። አስፋው በቅርበት የሚያውቁት ጓደኞቹና የስራ ባልደረቦቹ ሙያውን ወዳድነቱን ተግባቢነቱን ሰው አክባሪነቱን አብዝተው ይመሰክሩለታል። ታላቅ ወንድሙ አቶ በለጠ መሸሻም አስፋው ከእርሳቸው ጋር አብሮ ያደገና ከቤተሰቡ መካከል አብዝተው የሚወዱት ወንድማቸው እንደነበረ ለአሜሪካ ድምጽ ተናግረዋል። በሰራባቸው የሬዲዮና የቴሌቪዥን የመዝናኛ ዝግጅቶች ተወዳጅነትን ያተረፈው አስፋው መሸሻ በጥቅምት ወር 2016 ዓ ም በገጠመው የጤና መታወክ በሀገር ውስጥና በአሜሪካ ሀገር በሕክምና ሲረዳ ቢቆይም ሊሻለው ባለመቻሉ በ57 ዓመት ዕድሜው ህይወቱ አልፏል። አስማማው አየነው ቤተሰቦችንና የስራ ባልደረቦችን እንዲሁም ደግሞ በዚህ በዩናይትድ ስቴትስ የሚገኙ ወዳጆቹን አነጋግረው ያሰናዳው ዘገባ ይቀጥላል። ባለፈው ሳምንት ጥር አራት ቀን 2016 ዓ ም ቅዳሜ ለውድ አጥቢያ ህይወቱ ባለፈው የመዝናኛ ፕሮግራሞች አዘጋጅና አቅራቢ አስፋው መሸሻ ቤተሰቦችና ወዳጆች ዘንድ ሐዘኑ በርትቷል። አቶ በለጠ መሸሻ አስፋውን በአስር ዓመት ዕድሜ የሚበልጡት ታላቅ ወንድሙ ናቸው። ከአሜሪካ ድምፅ ጋር ባደረጉት ቆይታ አስፋው ከእርሳቸው ጋር አብሮ ያደገና ከቤተሰቡ መካከል አበዝተው የሚወዱት ወንድማቸው እንደነበረ ይናገራሉ። ሰብአዊ ጸባያቱ በአመዛኙ ከእኔ ጋር የሚያያዙና የሚገናዘቡ ናቸው ያሉት አቶ በለጠም የሰማንያ አምስት ዓመት የዕድሜ ባለጸጋ እናታቸውን ጨምሮ መላ ቤተሰቡ በአስፋው ህልፈት ሐዘኑ እንደጸናባቸው በሲቃ ይናገራሉ። እኔ ስለ አስፋው ምንም አይነት የሚያገጠቅ ጉሮሮም ድምፅም የለኝ መናገር ነው። ያሳደግኩት ነኝ። የአስር አመት ልዩነት አለን። አቅፍ ያሳደግኩት ነው አፋው ከልጅነት እድሜው እስከ ሞተባት ቀን ጋሽዬ ብሎ አክብሮኝ ነው። በህይወት ዘመኑ አንዲትም ቃል ያልተናገረኝ አንዲት ቃል ካፉ ያልወጣ ልጅ እንዳከበረኝ የሞተ ሰው ነው። ከማንም ወንድሞቼ መካከል ወደሙ ትልቅ ፍቅርም የነበረኝ ልጅ ነው። አክባሪም ነበረ። እኔ እኔ እንጃ ምን ብዬ እንደምናገር አላቅም። ያስዩን ምንም የምለው ቃል የለም። አልጠግብም። አውርቼ አውርቼ አልጠግብም ወንድሜ። እግዚአብሔር ነፍሱም ወንድሜን በገነት ያሳርፍልኝ እግዚአብሔር አስፋው መሸሻ ከአድማጮች ጋር የተዋወቀው በኢትዮጵያ የመጀመሪያው የኤፍኤም ራዲዮ ሆኖ በ1993 ዓ.ም በተቋቋመው የኤፍኤም አዲስ 971 ራዲዮ አየር የመዝናኛ ፕሮግራም ነበር። አስፋው ከዚህ አንስቶ ከ30 ዓመታት በላይ የራዲዮና ቴሌቪዥን ፕሮግራሞች አዘጋጅና አቅራቢ ሆኖ ሰርቷል። የኢቢኤስ ቴሌቪዥን የውድ መዝናኛ ዝግጅቱ ደግሞ በብዙ ተመልካቾች ዘንድ ተወዳጅነትን ያተረፈበት እንደነበረ የጣቢያው ባልደረቦቹና ወዳጆች ይመሰክሩለታል። በዚህ ፕሮግራም ላይ ለሕይወቱ ማለፍ መንስኤ የሆነው የጤና እክል እስከሚገጥመው ድረስ ሰርቶበታል። አሁን ሮም በአሜሪካ ያደረገው አበበ ፈለቀ ከኤፍኤም አዲስ ራዲዮ እስከ ኢቢኤስ ቴሌቪዥን ከአስፋው ጋር በስራ ባልደረባነት ዘርቋል። ከሃያ ዓመታት የተሻገረው ጓደኝነታቸው በቤተሰባዊ ወዳጅነትም የጠነከረ እንደሆነ ይናገራል። አስፋው ዋሽንግተን ሕክምናውን ሲከታተል በነበረበት ወቅት ከጎኑ ካልተለዩት ወዳጆቹ መካከል አንዱ የነበረው አበበ ስለ አስፋው ስብዕና ሲመሰክር የሚናገረውን የሚኖር ሰው ነበር ይላል። አሁን ይሄን ያክልም ሰው እንዲወደው እንዲያከብረው ያደረገው ባህሪው ነው። ባህሪው የውሃ የውሃነት፣ ደግነት፣ ቀናነት ቆመው በእግር ቆመው ቢሄዱ አስፋው ናቸው። አስፋው ሁለት መልክ የለውም፣ ሁለት ስብእና የለውም። ነገር አዙሮ ጠምዝዞ የሚያይ ሰው አይደለም። በጣም ሁለ ቡቡ ነው፣ ደግ ነው። ላይፍን፣ ህይወትን በሚገባ ጥዘፉ ለስት የኖረ ደስተኛ፣ የራሱ ችግርን ምንም ውስጡ ቢያልፍ እነዚያን ነገሮች በራሱ መንገድ አልፎ የሚኖር ሰው ነው። ከዛ አንጻር እኔ ያስፋውን መግለ ገልጸው በአጭር አገላለጽ፣ በቀናነቱ በደግነቱ እና በየዋህነቱ፣ እስፔሻሊ በየዋህነቱ። አስፋው መሸሻ በጥቅምት ወር ሁለት ሺ አስራ ስድስት ዓመተ ምህረት በገጠመው የጤና መታወክ በሀገር ውስጥ ሕክምና ሲረዳ ቆይቷል። ለተሻለ ሕክምናም ወደ አሜሪካ በመምጣት በጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ሕክምናውን ሲከታተል ነበር። የሕክምናውም ወጪ በኢቤስ ቴሌቪዥን ሲሸፈን ቆይቷል። ሆኖም ተጨማሪ ህክምና ክትትል በማስፈለጉ ጃፒ በሚል ቅጽል ስሙ የሚታወቀው ብቸኛ ልጁ ሳምሶን አስፈውና ና ጓደኞቹ ባስተባበሩት የጎፈንድሜ እርዳታ ማሰባሰቢያ በመላው ዓለም ከሚኖሩ ኢትዮጵያውያን ከ200 ሺህ ዶላር በላይ ገንዘብ ተሰብስቦለት ነበር። ህመሙ ግን መሻሻል ባለማሳየቱ ባለፈው ሳምንት በኢትዮጵያ ሰዓት አቆጣጠር ቅዳሜ ለውድ አጥቢያ ከሌሊቱ 9 ሰዓት ህይወቱ አልፏል። አስፈው የገጠሙ የጤና እክል ከባድ እንደነበር የሚናገረው የሙያ አጋሩና ወዳጁ አበበ ፈለቀ በአስቸጋሪ ህክምና ውስጥ ማለፉንም ገልጾልናል። ከህክምና አንጻር ብዙ አማራጮችን መውሰድ የሚቻልበት ደረጃ ላይ አልነበረም። ስለዚህ የነበረው የህክምና ኦፕሽን በጣም ሊሚትድ የጨረር ህክምና ብቻ ነው የነበረው እና በዛ ህክምና በጣም አድካሚ ጊዜና ጉልበትን የሚጠይቅ ነው እና በዛ ሂደት ውስጥ ያንን ህክምና በሚያካሄድበት ጊዜ ውስጥ ያው የራሱን ሂደት አልፏል። ስለዚህ አስቸጋሪ ነው የነበረው ህክምናው። ከዛ ባለፈ ግን ህክምናው ላይ እያለ የነበረው የህዝብ ድካፍና ፍቅር ከአይምሮ በላይ ነው የነበረው። በቃላትም በምንም ሊገለጽ አይችልም። በአካል እዚህ ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ያለው የማህበረሰብ ክፍል እዛ ሆስፒታልም ነርሲንግ ሆምም መጥቶ ልጠይቅህ፣ አስታምህ ከሚለው ባሻገር በጸሎትም በገንዘብም በስልክም በመንፈስም በመንፈሰም ሁሉም ሰው አብሮት ነው የቆመውና እኔ በጣም በሚገርም ሁኔታ አስፋው በህዝብ ፍቅር ታጅቦ ነው የኖረውም ያለፈውም ብዬ ነው የማስበው። ኑሮም በአሜሪካ አድርጎ የነበረው አስፋው መሸሻ ከሁለት ሺህ አንድ ዓመተ ምህረት ጀምሮ በኢቤስ ቴሌቪዥን የተላለፈ ነበረው እና በአሜሪካ የሚኖሩ ኢትዮጵያውያን ህይወት በሚዳስሰው ኑሮ በአሜሪካ መሰናዶ ይታወቃል። ወደ አዲስ አበባ ተመልሶ መኖር ከጀመረ በኋላ ደግሞ በዚያው በኢቤስ የመዝናኛ ዝግጅቶችን በማቅረብ ሲሰራ ቆይቷል። ዮናስ ከበደ ከአስፋው ጋር አብረው ከሰሩ ባልደረቦች መካከል ነው። ኢቤስ ከቴሌቪዥን ከገባሁ ስምንት ዓመት አልፎኛል። ከአስፋው ጋር እንግዲህ ላለፉት ስድስት አመት ተኩል አካባቢ ነው የምንተዋወቀው። በጣም በቅርብ እንተዋወቃለን። እስዬ በጣም ትልቁ ነገሩ ሰው መውደዱ ነው። ከስራ ቦታ ላይ አይጠፋም። በሱ የስራ የቀረጻ ሰዓቶች ብቻ ሳይሆን በሌሎች የቀረጻ ሰዓቶችም ላይ በመገኘት አብሮነትን የሚገልጽ ነው። አስፍዬ ከዚያ በተጨማሪ እንግዲህ ለራሱ የሚሰጠው ደግሞ ዋጋ አለ። እንደ ሰው ምን ማድረግ አለብኝ የሚለውን ነገር እንግዲህ አምላክ የሚሰጠው ቸርነት ይመስለኛል። ለሰው ውስጥ በጣም ቀን መሆንን፣ በጎ መሆንን ፕላስ ደግሞ ሰዎችን በኩል ማየቱ። የዛው መሥሪያ ቤት ውስጥ ሆነን የበላይ የበታች የሚል አይነት አስተሳሰብ ምንም አይነት አሳሰብ የለውም። ሰዎችን ለመርዳት ሁሌም የሚዘረጋ ነው። አሰውን ሰው ለካ አንዳንድ ጊዜ በስራውን ብቻ ሳይሆን በሞቱ ወይም ደግሞ በህልተቱ ትልቅነት ነው የምናይበት ነው። አሁን እዚህ ኢትዮጵያ ያለው ሰዓት በጣም በጣም የሚገርም ነው። እጅግ በጣም ብዙ ስልኮችን በግል እያስተናገድኩ ነው። በመስሪያ ቤት በኩል በጣም ብዙ ነገሮች እየመጡ ነው። ስለዚህ የአስፋውን ትዕምርትነት ነ የአስፋውን ትዕምርት ነው ነው ለው የኢቤስ ትዕምርት ነው የኢቤስ ምልክት ነው ነው ምለው ስለዚህ አስፋውን ትዕምርት እንዲሆን ምልክት ሊሆን ያደረገው ነገር ትልቁ ነገር ብዬ የምለው እውነተኛ ማንነቱ ነው። መስራ ቦታም ከካሜራ ከካሜራ ውጭ የሚያለው እውነተኛ ማንነቱ። የአስፋው ህልፈት ህይወት ከተሰማ በኋላ ተመልካቾቻችን ሀዘናችን በመጋራት ለእርሱ ያላቸውን ፍቅርና አክብሮት እያሳዩ ነው የሚለው ዮናስ፣ ይህም አሁን በስራ ላይ ያለነው ጋዜጠኞች ከአስፋው ተወዳጅነት የምንማረው ነገር እንዳለ ያሳያል ይላል። እውነተኛ ሰው መሆን በተቻለን መጠን፣ መቼም ሁሉ ነገር ማሟላት አንችልም፣ ግን በተቻለን መጠን ሚዛናዊ እውነተኛ መሆን አንዱ እና ትልቁ ነገር ነው ያስባለሁ። ሁለተኛውና ትልቁ ነገር ከአስፋው የምንወስደው ለስራ ያለው መታተር ነው በተመደበለት ወይም ደግሞ ይህን ስራ በተባለበት ቦታ ሁሉ እኩል ሆኖ ያን ነገር የሚያደርግ ግብ የሚያስመታ ሞገስ ያለው ጋዜጠኛ ነበርና እነዚህ አይነት ነገሮችን እንወስዳለን ብዬ አስባለሁ። የመዝናኛ ፕሮግራሞች አቅራቢው አስፋው መሸሻ ከአባቱ አቶ መሸሻ አስፋው እና ከእናቱ ከወይዘሮ ዘነወርቅ አሻቅሬ ሐምሌ አስራ ዘጠኝ ቀን አስራ ዘጠኝ አምሳ ዘጠኝ ዓመተ ምረት ነበር የተወለደው። ለወላጆቹ አምስተኛ ልጅ እንደሆነ የኢቤስ ቴሌቪዥን ካስተላለፈው የወት ታሪኩ ለመረዳት ተችሏል። ትምህርቱንም በሀረርና በአዲስ አበባ ተከታትሏል። በሃምሳ ሰባት ዓመት ዕድሜው ህይወቱ ያለፈው የአስፋው መሸሻ ሥርዓተ ቀብርን አስመልክቶ በአሜሪካና ኢትዮጵያ ዝግጅቶች እየተደረጉ ይገኛሉ። በዚህ በአሜሪካ የተዘጋጀው የአስክሬን ሽኝት መራ ግብር የቀድሞ ባልደረባውና ወዳጇ አበበ ፈለቀ እንደሚከተሉ ያብራራል። በተቻለን አቅም ከዚህ ፕሮፐር የሆነ ሽኝት እንዲካሄድለት እየሰራን ነው የምንገኘው። በዛም መሰረት ሮብ እዚህ ቨርጂኒያ አርሊንግተን በሚገኘው የኢትዮጵያ ማህበረሰብ አዳራሽ ውስጥ የሽኝት ፕሮግራም ከሰዓት በዋሽንግተን አቆጣጠር ከቱ ፒኤም ጀምሮ እስከ ማታ ኤት ፒኤም ድረስ የሽኝት ፕሮግራም ይኖራል። ቤተሰቦቹም፣ ጓደኞቹም ወዳጆቹ ተገናኝተው ሀዘናቸውን የሚገልጹበት መድረክ ይኖራቸዋል። ሀሙስ በማገቢያ ነጋታው ማለት ነው ከጠዋቱ በዚህ በዋሽንግተን አቆጣጠር ቴን ኤኤም ጀምሮ እስከ ትዌልቭ ፒኤም ድረስ በመድኃኔዓለም ሜሪላንድ በሚገኝ የሚገኘ መድኃኔዓለም ገብረገነት መድኃኔዓለም ቤተክርስቲያን የጸሎተ ፍትሐት ስነ ስርአት ይካሄዳል። የጸሎት ፍትሐት ስነ ስርአቱ ከተካሄደ በኋላ ደግሞ ተመልሰን ኤሲዲሲ ወይም የኢትዮጵያ ኮሚኒቲ አዳራሽ አልኝተን የጸበል ጸዲቅ ከሰአት በኋላ ከዋን ኦክሎክ በኋላ ደግሞ የጸበል ጸዲቅ ስነ ስርአት ይኖራል። እስካሁን ድረስ ባለኝ መረጃ እንግዲህ የቀበር ስነ ስርአቱ ሰኞ ነው የሚካሄደው፣ ወይ እሑድ ወይ ቅዳሜ ከዚህ የሚሄድበት ሁኔታ እያመቻቸን ያለ ነው። እዚህ ላይ ነው ያለ ነው። በዋሽንግተን ሜሪላንድና ቨርጂኒያ የሚኖሩ ወዳጆቹ ለአስፋው መሸሻ አስከሬን የስንብት መራገሮችን ካከናወኑ በኋላ ጥር 11 ቀን 2016 ዓ ም ከአሜሪካ ወደ ኢትዮጵያ ሸኝት እንደሚደረግለት ተገልጿል። በአዲስ አበባም የቀብር ስነ ስርዓቱን የሚያስፈጽም ኮሚቴ ተዋቅሮ ዝግጅት እየተደረገ ነው። ለአሜሪካ ድምፅ አስማዋየ ነው፣ ዋሽንግተን ዲሲ። ዩናይትድ ስቴትስ ከመላው ዓለም ለተሰባሰቡ ስደተኞች ማረፊያና የተሻለ ሕይወት መጀመሪያ ስፍራ እንደሆነች ብዙዎች ይስማሙባታል። ተከታዩ ዘገባችን ታዲያ ከረዥም አመታት በፊት ከቦሊቪያ ወደ ዩናይትድ ስቴትስ በህገወጥ መንገድ የገባች አንዲት ሴት ታሪክን ያስቃኘናል። ቆንጅታዬ ለምሽቱ ኑሮ በአሜሪካ ዘገባ ይዘዋለች። የእግር ጉዞ ወዳለሁ አገሬን ስለሚያስታውሰኝም ጭምር ነው። እሱም ብቻ አይደለም፣ ድንበሩን እንዴት በእግሬ አቋርጬ እንደገባሁ ያስታውሰኛል። አሁን ይኸው ቀስ ብዬ እየተደሰትኩ መንገዱን እያጣጣምኩ ነው የምራመደው። ያኔ ግን በሩጫ ነበር ወሰኑን ያቋረጥኩት። ቦሊቪያ ያለን ጥሩ ኑሮ ነበረኝ። የግል ትምህርት ቤት ነበር የምማረው። ብዙ ጓደኞች ነበሩኝ። ስፖርት እጫወት ነበር። እስከ 12 ዓመቴ ቦሊቪያ ከኖርን በኋላ እናቴ ድንገት ተነስታ ወደ ዩናይትድ ስቴትስ መሄድ አለብን አለች። አይሊን ቪየጋስ ባላለው የቦሊቪያ ተወላጅ ነኝ። ወደ ዩናይትድ ስቴትስ የመጣሁት እንደ አውሮፓውያን አቆጣጠር በ1985 መጋቢት ወር ውስጥ ነው። ዩናይትድ ስቴትስ ለመምጣት ቪዛ ማግኘት አልቻልንም። ያገኘነው የሜክሲኮ ቪዛ ነበር። የአሜሪካ ቪዛ ማግኘት ከባድ ነው። ስለዚህ ተነሳንና ወደ ቲዋና ሄድን። በድብቅ የሚወስደንን ሰው የዚያኑ ምሽት አገኘን። ጉዞው አጭር ነው፣ ቶሎ ትደርሳላችሁ ነበር የተባልነው። ሳምንታት ወራት ይወስዳል አልተባልንም። ድንበሩን ትሻገራላችሁ ከዛ በአውሮፕላን ተሳፍራችሁ ወደ ቨርጂኒያ ትጓዛላችሁ፣ አለቀ ነው የተባልነው። የሆነው ግን እንደሱ አልነበረም። ድንበሩን ከሚያሻግረን ሰው ጋር ስንገናኝ፣ አንድ ሌላ ሰው ይዤ ዛሬ ማታ ሊሄድ ነውና እናንተ ከዚህኛው ሰው ጋር ትሄዳላችሁ አለን። የመጀመሪያው ሰው ሳይሆን ከሁለተኛው ጋር ስንገናኝ እንሂዳለንና ወደ አንድ ቤት ወሰደን። ቲዋና ውስጥ ነው ወንዶችም ሴቶችም አሉ። አይጥ ሁሉ ነበር። ሀያ ሀያ አምስት ሰው ይሆናል ቤት ውስጥ ያለው ትንሽ ቤት ነው። እዚህ እስኪ መሽን ቆይና፣ ሄሊኮፕተሮች በሌላ አቅጣጫ እስከሚያልፉ ጠብቀን እንሄዳለን፣ እናልፋለን ነበር ያለን። ከሳንዲያጎ ጀምሮ እስከ ቲዋና መሬቱ በጣም ደረቅ ነው። ሾህ ያለው ቁጥቋጦ ብቻ ነው። በድብቅ እያሽለኮሎከ የሚወስደን ሰውዬ የሄሊኮፕተር ድ ድምጽ ስትሰሙ ቁጥቋጦ ውስጥ ተደበቁና ቆዩ፣ ከዚያ ወጥተን እንሮጣለን አለን። መኪናም ካያችሁ ሩጡ ነው ያለን። የዚያለት ታዲያ ሰዓቱ እኩለ ሌሊት ገደማ ነበር። አሁን የድንበሩ አጥር ምን እንደሚመስል አላውቅም። ያኔ ግን የሽቦ አጥር ነበር። በቃ ሰው ያንን እየቆራረጠ ሰው እየሾለከ ይገባል። ሄሊኮፕተሩ ሲሄድ ሰው መሯሯጥ ጀመረ። ሄሊኮፕተሩ ተመልሶ መጣ። አስታውሳለሁ፣ እኔና እናቴ ቁጥቋጦ ስር ተደበቅን። እሾሁ ይወጋጋን ነበር። አሁን ሄሊኮፕተሩ ተነስቶ ሲሄድ ሁሉም ከተደበቀበት ወጥቶ መሮጥ ጀመረ። ሰውየው ከኋላ ሆኖ መቆም የለም ሂዱ ይለናል። አሁን የኢሚግሬሽን መኪናዎች ደረሱብን። ከበቡንና እያንዳንዱን ሰው መመርመር ጀመሩ። ከየት ሀገር ነው የመጣችሁት? ምን እያደረጋችሁ ነው? ለምንድነው ዩናይትድ ስቴትስ መምጣት የፈለጋችሁት? እኔና እናቴ የሜክሲኮ ሰዎች እንድንመስል በእነሱ ቅላጼ ነበር የምንናገረው። ለሚጠይቁን ሁሉ የሀሰት መልስ ነበር የምንሰጣቸው። መልሰው ወደ ቲዋና ላኩን። ሁለተኛው ሌሊት ላይ እኔና እናቴ የተለያዩ አሸጋጋሪዎች ተረከቡን። ሄሊኮፕተር ስታዩ ዝም ብላችሁ ሩጡ ተባል እናቴና ያንኛው አሸጋጋሪ ሄዱ እኔ ከልጅየው ጋር መራመድ ጀመርኩ ብዙ ቀድመውናል እኔ አንድ ቦታ ጋር ስንደርስ ጉልበቴ ታመመ መሄድ አቃተኝ እናቴም ርቃ ሄዳለች ትታየኛለች ሰውየው ዝም ብለን መራመድ ነው ያለብን መቆም የለብንም አለኝ ስንደርስ ደርስ አንድ ነጭ መኪና ይጠብቀን ነበር። ሬድ ሩፍ የሚባል ሆቴል አስገቡን። አቤት እንዴት ደስ ይላል ላልኩ አስታውሳለሁ። በሰው በሰው የምናውቃት ካሊፎርኒያ ያለች ጓደኛችን መታ ወሰደችን። አንድ ቀን እሷ ጋ አደርንና ወደ ቨርጂኒያ የምትሄዱበት ትኬት ተዘጋጅቶላችኋል አለችን። ቨርጂኒያ ሄድን። እዚህ ስንመጣ እንግሊዝኛ ቋንቋቸው ላልሆነ ሰዎች የሚሰጠው ትምህርት እስከዚህም አልነበረም። ሁሉም ትምህርት ደግሞ በእንግሊዝኛ ነበር የምንማረው። የመጀመሪያ ሪፖርት ካርዴ ሲመጣ በሙሉ ኤፍ ነው ያገኘሁት። ምን ማለት እንደሆነ አላወቅኩም። በጣም ተረበሽኩ። ለዶክተሯ ነገርኳት። ምን እንደሆነ አልገባኝም አልኳት። ቋንቋውን ስላልለመድሽው ነው አለችኝ። እንግሊዝኛ የሚያስተምሩን እንዲሁ ለመግባባት ያህል የሚበቃ ብቻ ነበር። ከዚያ የእንግሊዝኛና የስፓኒሽ ቋንቋ መዝገበ ቃላት አመጣችልኝና ማታ ማታ ከሷ ጋር ማጥናት ጀመርኩ። በስድስት ወር ውስጥ ቋንቋውን ለመድኩት። ሰባተኛ ክፍል ከጨረስኩ በኋላ በሁሉም ትምህርት ኤ ነበር የማመጣው። ሴት ልጅ አለችኝ። ሁሌም በርትታ እንድትሰራ፣ ማንም ላይ መተማመን እንደሌለባት እያስተማርኩ ነው ያሳደግኳት። ሁሌም ስታድጊ ለሌሎች መስጠት አለብሽ፣ አስር እጥፍ ሆኖ ይመለስልሻል እያልኩ አስተምራታለሁ። ታውሳለሁ። እዚህ ሀገር ከመጣሁ ከ15 ዓመት በኋላ ሳንዲየጎ የምትኖር ጓደኛዬን ልጠይቃት ሄጄ ነበር። ከድንበሩ በሜክሲኮ በኩል ወዳለው ሄደን እንጎብኝ ተባባልን እና ሄድን። አድማጭ ተመልካቾቻችን ለምሽቱ የያዝናቸው መሰናዳዎች እዚህ ላይ ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን። የደንገረመው መሰናዶውን በመምራት ብርሃን ኃይሉ፣ በስርጭቱ ጽዮን ግርማ፣ በዋና አዘጋጅነት ዚ እዚህ ላይ እንሰናበታለን። ጤና ስጥልን